በብዙ ሺዎች የሚቆጠሩት እነኝሁ ሰልፈኞች በከተማዋ ከሚገኘው የወልደ አማኑኤል ሐውልት በመነሳት እስከ መስቀል አደባባይ ተጉዘዋል። ከሰልፉ ተሳታፊዎች መካከል የሲዳማ ባህላዊ አልባሳት የለበሱ ወጣት ሴቶችና በእጃቸው እርጥብ ሳርና ዘንግ የጨበጡ እናቶችም ይገኙባቸዋል። ሰልፈኞቹ በጉዟቸው የሲዳማ ሕዝብ ራሱን በክልል ለማደራጀት ያስችላል የተባለው ሕዝበ ውሳኔ በአፋጣኝ ተግባራዊ እንዲሆን የሚጠይቁ መፈክሮችን አሰምተዋል። ዲደብሊዩ ያነጋገራቸው የሰልፉ ተሳታፊዎች ተከታዩን አስተያየት ሰጥተዋል። ስሜ ፀሐይ ከንባታ ይባላለሁኝ። የወጣሁት ክልልን ጥያቄ ከዚህ በፊት አባቶች ጠይቀዋል፣ ወጣቶች ጠይቀዋል። መጠየቅ ብቻ ሳይሆን ሞተዋል። ከዛሬ ጀምሮ የወጣቶች ሞት፣ የነዋሪ ሞት መቆም አለበት። ጥያቄ የወጣቶቻችንም፣ የወንዶቻችንም፣ የባሎቻችንም ጥያቄ የእኛ ጥያቄ ነው። ስለዚህ ከዚህ በኋላ በአቅጣጫ እኛ ሴቶች ከዚህ ጀምሮ፣ ከዛሬ ቀን ጀምሮ መኖር አንፈልግም። እሺ፣ አብነት ግርማ እባላለሁ። ያው እንደሚታወቀው ዛሬ የወጣ ነው የሪፈረንደም ጥያቄያችን እንዲፈጥን ለመጠየቅ ነው። ያው የብሔሩ ተወላጅ የሆኑ የሲዳማ ሴቶች ድምጻቸውን ለማሰማት ያው የክልል ጥያቄ ጠየቅነዋለ። ስለዚህ ያ እንዲመለስልን የሪፈረንደም ጥያቄም ደግሞ ዘግቶብናል። ስለዚህ ያ እንዲፈጥን ጥያቄያችንን ዲሞክራሲያዊ በሆነ መንገድ ለማሰማት ለመጠየቅ ያው ዛሬ ወተናል ማለት ነው። የዝግጅቱ አስተባባሪ ወይዘሪት ዳንሲ ታሰፋ ለሰልፉ ታዳሚዎች ባደረገችው ንግግር የሲዳማዝ ባለፉት ዓመታት ማኅበራዊ ኢኮኖሚያዊና ፖለቲካዊ ፍቃዱን ከግንዛቤ ባላስገባ አቅጣጫዊ መዋቅር ተጠርንፎ ቆይቷል ስትል ገልጻለች። ይሁን እንጂ ሕዝቡ ራሱን በክልል መዋቅር ለማደራጀት እየጠበቀ የሚገኘው ሕዝበ ውሳኔ መዘግየቱ ትዕግሥታችንን እየተፈታተነው ይገኛል ብላለች። የሲዳማ ሕዝብ ኢኮኖሚያዊ ባህላዊና ስነልቦናዊ መስተጋብሩና ፖለቲካዊ ፍቃዱን ከግንዛቤ ባላስገባ መርህ አልባ አቅጣጫዊ መዋቅር ተጠርንፎ የባርነትና የብዝበዛ ዘመን ሲያሳልፍ ቆይቷል። ይህንን ያለ ሕዝባችን ፍቃድ የተጫነብንን ጨፍላቂ መዋቅር በሕገ መንግስታዊ መንገድ ለመሻር መራራና ደም አምሳሽ ትግል ስናደርግ ቆይተናል። ይህንን በመሰዋዕትነትና በዴሞክራሲያዊ መርህ የዳበረ ጥያቄ እንደ ህዝብ ጥያቄ ለመቀበል ሲያንገራግር የነበረው ኃይል በህገመንግስቱ መሰረት በዞኑ ምክር ቤት በሙሉ ድምፅ ጸድቆ በክልሉ ምክር ቤት ይሁንታ አግኝቶ ወደ ምርጫ ቦርድ ከደረሰ እኛም የህዝበ ውሳኔውን ቀን መጠበቅ ከጀመርን ጊዜያት ያለ አግባብ ማለፋቸው ትዕግስታችንን በመፈታተኑ ቁጣችንን በአደባባይ እንድንገልጽ ሆነናል። በሰልፉ ላይ የተገኙት የክልሉ መንግስትና የሲዳማ ዞን ከፍተኛ አመራሮች በበኩላቸው ሕገ መንግሥታዊ መሰረት ያለውን የክልል መዋቅር ጥያቄ ተፈጻሚ ለማድረግ ከጎናቸው በመሆን አስፈላጊውን ድጋፍ እንደሚያደርጉ ገልጸዋል። በተለይም የደቡብ ክልላዊ መንግስት ርዕሰ መስተዳደር አቶ ሚሊዮን ማቴዎስ በበኩላቸው ህዝቡ ላቀረበው ጥያቄ ምላሽ እስከሚያገኝ ድረስ የጀመረውን ትግል የአካባቢውን ሰላም በመጠበቅ ጭምር እንዲያካሄድ ጠይቀዋል። በዛሬው ቀን ብቻ ሳይሆን እስካሁን ድረስ ባለፉት ስምንት ዘጠኝ ወራት ሰላማዊ ትግሉን እስካሁን ድረስ ይህ ነው የሚባል ጉዳት ሳይደርስ አጠቃላይ ለቱ ሰላማዊ በሆነ መልኩ እስከዛሬ ድረስ ደርሰናል። በቀሪ ጊዜያትም መንግስት ይህን ጥያቄ ሰላማዊ በሆነ መልኩ የህዝቡን ጥያቄ ለመመለስ ያደረገ ያለውን እንቅስቃሴ በመገንዘብ ሰላማችንን በመጠበቅ የከተማችንን ሰላም በዞን ውስጥ ያሉ ሰላምን ጭምር በመጠበቅ ሁሉም ከጎናችን እንዲቆም መልእክትን ማስተላለፍ እፈልጋለሁ። በደቡብ ክልል ሲዳማን ጨምሮ በዞን መዋቅር በመተዳደር ላይ የሚገኙ 11 ብሔረሰቦች ራሳቸውን በክልል ደረጃ ለማዋቀር የሚያስችላቸውን ጥያቄዎች ማቅረባቸው ይታወሳል። ክልሉን በገዢ ፓርቲነት የሚመራው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሄድን የክልል መዋቅር ጥያቄዎቹ የህዝቦችን ትስስር በማይበጣጥስ መልኩ ተግባራዊ ለማድረግ የሚያስችለኝን ጥናት እያካሄድኩ ነው ሲል በቅርቡ ማስታወቁ አይዘነጋም። ለዲደብሊው ዘገባ ሸዋንግዛወጋየው ሐዋሳም